የመጽሔቱ የትንታኔ ርዕስ ይቀጥላል። አድማጮች ሳምንቱንም በሶስት ከተሞች የሰዎች ሕይወት በጠፋባቸው ሁከቶች ታምሳ የከረመችው የዩናይትድ ስቴትስ ምን ማድረግ እንደሚገባት በማጤን ላይ ትገኛለች። ነገ ማክሰኞው ፕሬዚዳንት ባራክ ኦባማ አምስት ፖሊሶች በተገደሉባት በቴክሳሷ የዳላስ ከተማ በሚካሄድ የጸሎት ስነስርዓት ላይ ንግግር ያሰማሉ። የአሜሪካ ድምፁ ፈርን ሮቢንሰን ያጠናቀረውን ዘገባ ዝርዝር ቆንጅታየ ይዛ ቀርባለች። ሳምንቱን በሉዊዚያናና ሚኒሶታ ክፍላተ ሀገሯ ሁለት ጥቁር አሜሪካውያን ወንዶች በፖሊሶች ጥይት የተገደሉባትና በኋላም ቴክሳስ ዳላስ የፖሊሶችን የጭካኔ አድራጎት ተግባር እንቃወማለን በሚል በሰላማዊ መንገድ ሲካሄድ በነበረ ሰልፍ ላይ አምስት ፖሊሶች በጥይት የተገደሉባት ዩናይትድ ስቴትስ እነሆ ዛሬ አዲስ የስራ ሳምንት ተያይዛለች። አምስቱም ፖሊሶች የገደለው ታጣቂ ማይካ ሳቪየር ጆንሰን ዳላስ ላይ ከዚያም በላይ ጥፋት ሊያደርስ እቅድ ነበረው ይላሉ የከተማይቱ ፖሊሶች። የከተማዋ የፖሊስ አዛዥ ዴቪድ ብራውን ተጠርጣሪው ሌሎችም እቅዶች እንደነበሩት ነው የምናምነው ብለዋል። ጥቁሮችን ለመቅጣት ተነስተዋልና ይህን ታላቅ እርምጃ ወስጄ ዋጋቸውን ልስጣቸው በሚል እኛን ኢላማ ያደረገ ሰው ነበር ብለዋል። ዳሩ ግን የከተማዋ ፖሊሶች ጆንሰን ባደፈጠበት ቦታ በሮቦት የሚታዘዝ ቦምብ ልከውበት ያን እቅዱን አከሸፉ። የዳላስ የፖሊስ አዛዥ ብራውን ለሲኤንኤን ቴሌቪዥን በሰጡት ቃል በሮቦቱ ተጠቅመን ጆንሰንን ለመግደል ያደረግነው ውሳኔ የብዙዎችን ሕይወት ልናተርፍ ችለናል ብለን እናምናለን ብለዋል። የማይካ ሳቪየር ጆንሰን መኖሪያ ቤት ሲፈተሽ የቦምብ መስሪያ ቁሳቁስና የተዘበራረቀ ጽሁፍ ያሰፈረበት ማስታወሻ እንደ ተገኘም ተናግረዋል። የተገኘው ቁሳቁስ በመላ ከተማችንና በሰሜን ቴክሳስ አካባቢ ብዙ ጉዳት ለማድረስ የሚበቃ ብዛት ያለው ነበር ብለዋል የፖሊስ አዛዡ። የዩናይትድ ስቴትስ ሕግ አስከባሪ ባለስልጣናት እንዳሉት ይህ ሰው የወንጀል ተግባር ታሪክ አልተገኘበትም። የዩናይትድ ስቴትስ የጦር ሰራዊት ጆንሰን እንደ ኤሮፓውያን አቆጣጠር ከሁለት ሺ አስራ ሶስት ህዳር ወር እስከ ሁለት ሺ አስራ አራት ሐምሌ አፍጋኒስታን ዘምቶ እንደነበረ አስታውቀዋል። ከአፍጋኒስታን የተመለሰውም ወሲባዊ ወከባ አድርሷል፣ የባለሙያ የምክር አገልግሎት ያስፈልገዋል ተብሎ በአንድ ባልደረባ ወታደር ከተከሰሰ በኋላ እንደሆነም ታውቋል። ብዙዎች እንደሚያምኑት ጥቁር አሜሪካዊው ጆንሰን ሐሙስ ምሽት ላይ ከዳላስ ፖሊሶች ጋር ለመታኮስ ያነሳሳው ከዚያ ቀደም ብሎ በሉዊዚያና እና በሚኒሶታ ሁለት ጥቁር አሜሪካውያን በፖሊስ መገደላቸው ነው። ይህ በዚህ እንዳለ ፕሬዚደንት ባራክ ኦባማ አሜሪካውያን ዘንድ መከባበር እንዲሰፍን ተማጽኗቸውን አቅርበዋል። ችግሩን በእውነተኛ በሰከነና በመከባበር ላይ በተመሰረተ መንገድ መመልከት ህብረተሰባችን ተጨባጭ ለውጥ እንዲያመጣ ለማንቀሳቀስ ይጠቅማል። አላማችንም ይኸው ነው ብለዋል ፕሬዚደንቱ። በመላዋ ዩናይትድ ስቴትስ ብላክ ላይቭስ ማተር የጥቁሮች ህይወት ይከበር በተባለ እንቅስቃሴ የተደራጁትና መሰል ተቃዋሚ ሰልፈኞችንና የፖሊስ ድርጅቶችን በተመለከተ ተማጽኗቸው፣ ፕሬዝደንቱ የእኔ ፍላጎት ሁሉም ወገን እርስ በርስ እንዲደማመጥ ነው ብለዋል። የወንጀል አያያዝና የፍትህ ስርዓቱ ፍትሃዊ አይደለም ራሱ የሚል ብሶት ያለው ማንም ሰው ፖሊሶች ላይ ጥቃት ሲፈጽም የሚጎዳው ያንኑ ዓላማ ነው ሲሉም አሳስበዋል። ፕሬዝደንቱ ነገ ማክሰኞ ወደ ዳላስ ከተማ ይጓዙና ለተገደሉት ፖሊሶች በተዘጋጀ ሎትና የመታሰቢያ ስነ ስርዓት ላይ ንግግር ያደርጋሉ። ቀደም ብሎ ፕሬዚዳንቱ በኔቶ ማለት ሰሜን አትላንቲክ ቃል ኪዳን ድርጅት አባል ሀገሮች መሪዎች ጉባኤ ላይ በተገኙበት በፖላንድ ዋርሶ ባደረጉት ጋዜጣዊ ጉባኤ በሳምንቱ የደረሱት ሰቅጣጭ ጥቃቶች አሜሪካ አንዳንዶች እንደሚሉት የተከፋፈለች መሆኗን የሚያሳይ አይደለም ብለዋል። ባለፈው ዓመት ቻርልስተን፣ ደቡብ ካሮላይና ቤተ ክርስቲያን ውስጥ ተኩስ የከፈተው ግለሰብ ነጭ አሜሪካውያንን እንደማይወክል ወይም ደግሞ ኦርላንዶና ሳን በርናርዲኖ ውስጥ ጥቃት ያደረሱት ሰዎች ሙስሊም አሜሪካውያንን እንደማይወክሉ ሁሉ አእምሮ የተቃወሰ ግለሰብ ዳላስ ውስጥ ያደረሰው ጥቃትም ጥቁር አሜሪካውያንን አይወክልም። እኛ እነሱን አይደለንም፣ አይወክሉንም። በሳምንቱ በደረሱት ግድያዎች ጥቁሮችም ነጮችም አሜሪካውያን ተቆጥተዋል። አሜሪካውያን በዳላስ በፖሊሶቹ እና በሉዊዚያና እና ሚኒሶታ በሲቪሎች ላይ በተፈጸመው ግድያ እንዳዘኑ እየተናገሩ ነው። የጥቁሮችም ህይወት ይከበር የሚለው እንቅስቃሴ አባላት ስለሆንን ጸረ ፖሊስ ነን ማለት አይደለም። የፖሊሶችን የጭካኔ አድራጎት መቃወም ማለት በዚህ የተነሳ ተጨማሪ ህይወት ይጥፋ ማለትም አይደለም። በጉዳዩ ዙሪያ ከአብዛኛው ለየት ያለ አስተያየት የሚያሰሙ አንዳንድ ወገኖች አልጠፉም። ዳላስ ውስጥ ከሚገኝ ሁዊ ኒውተን ክለብ የተባለ መጠሪያ ስሙን ብላክ ፓንተር ከሚሰኘው ፓርቲ የወሰደ ቡድን እንቅስቃሴ አባላት የዳላሱ አጥቂ ብሶት ይገባናል ይላሉ። መቼም አወግዘዋለሁ ልል አልችልም፣ ግን ለምን እንዳደረገው ይገባኛል። ያን እንክት አድርጌ ልነግርህ እችላለሁ። ሰው አይገደል ጥቁር ብቻ ሳይሆን ማናቸውም ድሃ በመላዋ ዩናይትድ ስቴትስ ውስጥ መግደል ይቁም ብሎ ነው። የሚያሳዝነው አሉ ዳላስ ውስጥ የተገፉ ዜጎችን ስቃይ ትኩረት ሊያስገኝ የቻለው አንድ ግለሰብ መትረየስ እስከሚተኩስ ተጠብቆ መሆኑ ነው። ፕሬዝደንት ባራክ ኦባማና አስተዳደራቸው ስልጣን ከመልቀቃቸው አስቀድሞ እሳቸውን የሚተኳቸውም ጭምር በተለይ በዚህ በፖሊሶች የጭካኔ ተግባር ጉዳይ እኛ የፖሊሶች ሽብርተኝነት ነው የምንለው ሁኔታውን ተረድተው አንድ ነገር ማድረግ ይኖርባቸዋል። በመጪው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የሁለቱ ፓርቲዎች ታሳቢ እጩዎችም አስተያየቶቻቸውን ሰጥተውበታል። የዲሞክራቲክ ፓርቲው ታሳቢ እጩ ሂለሪ ክሊንተን ፊላደልፊያ ከተማ በሚገኝ የጥቁሮች ቤተ ክርስቲያን ባሰሙት ንግግር የፖሊሶችን ስም ማራከስ አይገባም ብለዋል። They were protecting a peaceful march. They were people and authority making sure their fellow citizens እነዚያ ፖሊሶች ምን ሲያደርጉ እንደ ሞቱ እናስታውስ። ሰላማዊ ሰልፈኞችን ሲጠብቁ ነው። የዜጎቻቸውን የተቃውሞ ሰልፍ የማድረግ መብት ሲያስከብሩ ነበር። ሪፑብሊካኑ ታሳቢ ፕሬዝደንታዊ እጩ ዶናልድ ትራምፕ በበኩላቸው በፌስቡክ በወጣ ቪዲዮ የሚከተለውን አስተያየት ሰጥተዋል። A brutal attack on our police force is an attack on our country and an attack. ፖሊሶቻችን ላይ የሚፈጸም አረመናዊ ጥቃት በሀገራችን እንዲሁም በቤተሰባችን ላይ የተፈጸመ ጥቃት ነው። ከሕግ አስከባሪዎቻችን ጋር በአንድነት መቆም አለብን። በፖሊሶቹ ላይ የተፈጸመው ግድያ የመላ ሀገራችንን መንፈስ አናውጧል ብለዋል ዶናልድ ትራምፕ። ይህ በዚህ እንዳለ ቴክሳስ፣ ዳላስ ውስጥ ፖሊሶቹን የገደለው የሀያ አምስት ዓመቱ የቀድሞ የአሜሪካ ጦር ሰራዊት አባል ጃቬር ጆንሰን ወላጆች ልጃችን ከሰራዊቱ ከተሸኘ በኋላ ነው የተቀየረው ማለታቸው ዛሬ ከቀትር በኋላ ላይ ተዘግቧል። በስድስት አመት የአገልግሎት ዘመኑ ወደ አፍጋኒስታን ዘምቶ ሰባት ወር ያገለገለው ሚካ ጆንሰን እናት ዴልፋይን ጆንሰን ተጫዋችና ደስተኛ የነበረው ልጃቸው ከጦሩ ከተሰናበተ በኋላ ብቸኝነትን መርጦ ራሱን አግልሎ መጀመሩን ገልጸዋል።